The Voice of America. የትግራይ ክልል በራሷ ብቻዋን የምታካሄደውን ምርጫ ለመታዘብ ከ60 በላይ የአገር ውስጥና አንድ የዓለም አቀፍ ታዛቢ በክልሉ እንደሚገኙ የክልሉ የምርጫ ኮሚሽን ገለጸ። ኮሚሽኑ ከ15 በላይ የአገር ውስጥና የውጭ መገናኛ ብዙሃን ስለ ምርጫው ሂደት እንዲዘግቡ ክልል ውስጥ ይገኛሉ ብሏል። ሙልጌታ ጽባሀ ከመቀለ የላከው ዘገባ ዝርዝሩን ይዟል። በትግራይ ክልል የሚካሄደው ምርጫ ቅድመ ዝግጅቶች ማለቃቸው የገለጹት የክልሉ የምርጫ ኮሚሽን የአመራር አባል ተባባሪ ፕሮፌሰር መረሳ ፀሐይ ምርጫው ለመታዘብ የጠየቁ ከስልሳ በላይ የአገር ውስጥ ታዛቢዎች ፍቃድ ተሰጥቷቸዋል ብለዋል። ከውጭ ብቸኛ ፍቃድ የተሰጣቸው ታዛቢ ኖርዌያዊው ፕሮፌሰር ትሮንቮል ናቸው ሲሉም ገልጸዋል። በክልሉ ከሚገኙ ምርጫ ለመታዘብ ከጠየቁ ተቋማት ሰብሕድሪ የተባለ ሲቪል ሶሳይቲ ተቋም ከህወሀት ሚዛናዊ ሊሆን አይችልም ተብሎ ቅሬታ በመቅረቡ ከታዛቢነት ለጊዜው ታግደዋል በማለትም ተናግረዋል። ምርጫው ለመዘገብ ደግሞ ከ15 በላይ የሀገር ውስጥና የውጭ መገናኛ ብዙሀን ፍቃድ ተሰጥቷቸው በክልሉ እንደሚገኙ ተባባሪ ፕሮፌሰር መረሳ ገልጸዋል። ኢንተርናሽናል ሚዲያዎቹ እስካሁን አልጀዚራ አለ፣ የቢቢሲ አለ፣ የዶቸ ቨለም አሉ፣ ቪኦኤ፣ ኤኤፍፒ፣ ብዙ ሌሎች ሚዲያዎች አሉ እንዲመጡ የተጠበቁ ፌዴራል መንግስት በአዲስ አበባ ያገታቸው። ስለዚህ ምርጫ እስከሚካሄድ እስከ ጳጉሜ አራት እንጠብቃቸዋለን ማለት ክርክሩ ተፈቶ መጥቶ እንዲዘግቡልን እንፈልጋለን። ካልሆነ ግን የኃላፊነት የሚወስዱ የፌደራል መንግስት ነው የሚሆነው ማለት ነው። የመገናኛ ብዙሃን ፍቃድ በመስጠት ዙሪያም የክልሉና የውጭ መገናኛ ብዙሃን ያለቅድመ ሁኔታ ጥሪ ቀርቦ ፍቃድ እንደተሰጣቸው ገልጸው ከሌላው የኢትዮጵያ አካባቢ የሚመጡ መገናኛ ብዙሃን ግን የክልሉ የመምረጥ መብት ሊቀበሉ ይገባል የሚል ቅድመ ሁኔታ እንደተቀመጠለት ገልጸዋል። የውጭ ሚዲያዎች ክልከላ አላስቀመጥም። የመሀል ሀገር ሚዲያዎች ግን ከዚህ በፊት ዶኪመንተር ሲሰሩ የነበሩ ሚዲያዎች አሉ የትግራይ ህዝብ መምረጥ የለበትም ሲሉ የነበራሉ። ፌዴራል መንግስት የትግራይ ህዝብ በሀይል እንዲይዝ የሚጠይቁ ሚዲያዎች የነበሯሉ። እነዚህ ወደ ትግራይ መምጣት እነሱም መጠየቅ የለባቸው፣ እኛ መቀበል የለብንም። በግልጽ አቋማቸው ስለሆነ፣ ስለዚህ እዛ ሁኖ ቢጽፉት ነው የሚቀላቸው በዚህ መጥቶ በትግራይ ክልል ከነገ ወዲያ ሮብ ጳጉሜ አራት ሁለት ሺ አስራ ሁለት ለሚካሄደው ምርጫ ከሁለት ነጥብ ሰባት ሚሊዮን በላይ መራጮች መመዝገባቸው ተናግረዋል። የፌዴሬሽን ምክር ቤት ከትናንት በስቲያ ቅዳሜ ባደረገው አስቸኳይ ስብሰባ በትግራይ ክልል የሚካሄደውን ምርጫ እንቅስቃሴ በተመለከተ የህገ መንግስት ትርጉምና የማንነት ጉዳዮች ቋሚ ኮሚቴ ባቀረበለት ውሳኔ ሀሳብ ላይ በመወያየት ምክር ቤቱ የትግራይ ምርጫ በሚመለከት በክልሉ የተወሰኑ ውሳኔዎች እንዲሁም እየተከናወኑ ያሉ ተግባራት ከሀገሪቱ የበላ በላይ ህግ የሆነውን ህገ መንግስት ጋር የሚቃረን በመሆኑ ተፈጻሚነት የሌለውና እንዳልተደረገ የሚቆጠር ነው ማለቱ ይታወቃል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም